በአሜሪካና በአውሮፓ ድጋፍ በማሰባሰብ እንደቆየ የተናገረው የአዲስ አበባ ባላደራው ምክር ቤት ሰብሳቢ እስክንድር ነጋ ዛሬ አዲስ አበባ ሲገባ ደመቅ ያለ አቀባበል ተደርጎለታል። በተዘዋወረባቸው ከተሞች በተዘጋጁ ስብሰባዎች የተጠሩት የተግባር ሰዎች መሆናቸውን፣ ለሁሉም ክፍት የነበሩ መድረኮች እንዳልነበሩም አስታውቋል። ጀግኖች ወገኖቻችን፣ የዲያስፖራ ወገኖቻችን የተሟላ የፋይናንስና የሞራል ስንቅ አስታጥቀው ነው መድረሱ። ይህ ማለት ሜዳውም ፈረሱም ይሆላችሁ ብለውናል። ከዚህ በኋላ ከእኛ የሚጠበቀው ሀገር ውስጥ ካለ ነው የሚጠበቀው፣ ፈረሱም መጋለብ ነው። ካሁኗ ደቂቃ ጀምሮ ወደ ተግባር መግባት አለበት። አዲስ አበባ በመሰረታዊነት የክልልነት ጥያቄ እንዳላትም አስታውቋል። ጉዳዩ የምክር ቤታቸው አንዱ አብይ ጉዳይ መሆኑንም አመልክቷል። ለሰላሳ ዓመታት በኢህአዴግ ላይ አድርገነዋል ያለው ትግልም በአዲስ አበባ ላይ ካሉ 23 የፌዴራል የፓርላማ መቀመጫዎች አንዱንም እንዳያሸንፍ በማድረግ በሰላም ይቋጫል ብሏል። ኢህአዴግ እዝሽ ከተማ ላይ አንድም መቀመጫ ከሶስተ የፌዴራል መቀመጫዎች መካከል አንድም መቀመጫ ማግኘት የለበትም። ቃል ትገባላችሁ? ለዚህ ለመስራት ይህን ቃል በእናንተ ስም ቃል ገብቼ ነው የመጣሁት። ውጭ ሀገር ያሉ ዳያስፖራዎች የተግባር ሰዎች በየመድረኩ ተገኝተው ወደዚህ ሀገር እንደላኩኝ እናንተም የተግባር ሰዎች ናቸው የተቀበላችሁኝ ብዬ አስባለሁ። መልካም የትግል ዘመን እመኛለሁ። ድል ለዲሞክራሲ። ሁሉም የፖለቲካ ፓርቲዎች እስካሁን ቅድመ እውቅና ነው የተሰጣቸው ያለው የምክር ቤቱ ሰብሳቢ እስክንድር ነጋ ምርጫው ቢራዘም እንደሚመርጡ ይካሄድ ከተባለ ግን ተዘጋጅተው እንደሚጠብቁና ዝግጅት ላይ መሆናቸውንም ተናግረዋል። እሁድ ያው የፓርቲው ቅድመ እውቅና ለማግኘት የሚያስፈልገውን ፎርማሊቲ ህጋዊ መስፈርት ምናሟለበት ስብሰባ እናደርጋለን እሱን እሁድ አድርገን ሰኞ ምርጫ ቦርድ እንገኛለን። የህጋዊ ሰርተፍኬቱን ተቀብለን በቀጣይነት ደግሞ የፓርቲውን የመስራች ጉባኤ እናደርጋለን እና ቅንጅት ይዘን ምርጫውን በሙሉ ልባችን፣ በሙሉ ኃይላችን፣ በሙሉ መንፈሳችን እንገባበታለን ማለት ነው። ኢትዮጵያ ውስጥ በሰላማዊ መንገድ በ30 ዓመት የታገልነልን ለውጥ ፍሬ አፍርቶ ያደግም በሰላም በሰላማዊ መንገድ ከስልጣን በማሰናበት ፍሬ አፍርቶ እናያለን። በምርጫ በሚኖራቸው ተሳትፎ ከአዲስ አበባ ውጭ ከሚንቀሳቀሱ ሀገር አቀፍ የፖለቲካ ድርጅቶች ጋር ጥምረትና ቅንጅት የመፍጠር ውጥን እንዳላቸውም ይፋ አድርጓል። ወደ ምርጫ ስንገባ ምንም እንኳን በቀጥታ እጩዎቻችን የሚሳተፉት በአዲስ አበባ ቢሆንም ከአዲስ አበባ ውጭ ከሚንቀሳቀሱ የፖለቲካ ድርጅቶች ጋር ጥምረት እና ቅንጅት ይዘን ምርጫውን በሙሉ ልባችን፣ በሙሉ ኃይላችን፣ በሙሉ መንፈሳችን እንገባበታለን ማለት ነው። ኢትዮጵያ ውስጥ በሰላማዊ መንገድ ለ30 ዓመት የታገልን ለውጥ ፍሬ አፍርቶ ያ ደግም በሰላማዊ መንገድ ከስልጣን በማሰናበት ፍሬ አፍርቶ የኢትዮጵያ ሕዝብ በምርጫው ተሳትፎ ሊያስባቸው ይገባል ያላቸውንም የአዲስ አበባው ባለድራ ምክር ቤት ሰብሳቢ እስክንድር ነጋ አስታውሰዋል። በግፍ የተጨፈጨፉ ወገኖቻችን ድምጻቸው ምርጫ ላይ መሰማት አለበት። የህሊና እስረኞችን ጉዳይ በምርጫ ላይ ህዝቡ በድምፁ ድምጹን ሊያሰማላቸው ይገባል። ወደዚህ ይመሰረታል ወደ ተባለው የፖለቲካ ፓርቲ ብዙ ታዋቂ ግለሰቦች እንደሚቀላቀሉም ይፋ ተደርጓል። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ።